በኮምፒውተር መርሃ ግብሮች ማበልጸግ ሶፍትዌር ዲቨሎፕመንት ስራ ላይ የተሰማራው ሚካኤል እንዳለ የኮሮና ቫይረስ ስርጭትን በመግታት ረገድ መረጃ ያለውን ፋይዳ ደጋግሞ ይጠቅሳል። ታማሚዎቹ የቱ ጋር እንዳሉ ማወቅ ያስፈልጋል። ከማን ጋር እንደተነካኩ ትሬስ ማድረግ ያስፈልጋል። የሚቀጥሉትን ደግሞ ስቴፖች አናላይዝ ለማድረግ ኮምፒተር ሳይንስ እና አርቲፊሻል ኢንቴሊጀንስ መሽን ለርኒንግ አካባቢ ፕሬዲክቲቭ ሞዴሊንግ የሚባል ነገር አለ። ሶ እዚህኛ አሁን ዳታ ትወስድና ወደፊት ምን ሊሆን የሚችለው ሊችላል የሚለውን ለማየት የሚያስችሉ የሂሳብ ስሌቶች ማዘጋጀት ይቻላል። እሱን ሁሉ ግን ማድረግ የምትችለው እዚ ዳታ ውስጥ ካለህ ድረስ። እንደ ኢትዮጵያ ባሉ ገና በቴክኖሎጂው መስክ እንድርድርታ ላይ ያሉ ሀገራት ፈጣን መረጃዎችን የማደራጀት ተግዳሮት እንዳለባቸው ተደጋግሞ ይጠቀሳል። እንዲህ ባለ ፍጥነትና ርብርብ በሚጠይቅ ጊዜ ውስጥ ደግሞ በመረጃ ማሰባሰብ ማጠናቀርና ማዳረስ የቴክኖሎጂ መስኮች ውስጥ የሚሳተፉ በጎ ፈቃደኞች ድጋፍ ማስፈለጉ እሙን ነው። በዚህ ጊዜ ነው እንግዲህ ሚካኤል እንዳለ እሱን የመሰሉ የቴክኖሎጂ መንደር ባልደረቦቹ ኢትዮጵያና ኢትዮጵያውያንን የሚጠቅም ትብብራቸውን በማህበራዊ ገጽ ላይ የጠየቀው የተገኘው ምላሽ ሚካኤልን አስደስቶታል። አንድ ጊዜ እናድርግ ብለን ስንነሳና መልእክቱን ስንልክ ኢንተርኔት ላይ ገና ሰላሳ ስድስተኛ ሰዓታችን ነው ስራውን ከጀመርን እና ሶስት መቶ ሀያ ስድስት ሰዎች ኦልሬዲ ስራው ላይ ተባብረው መስራት ጀምረዋል። አንቢሊቨብል። ሶስት መቶ ሀያ ስድስት ሰዎችን ምንም ለሰርግ እንኳን ልጠራቸው አችልም፣ በሰላሳ ስድስት ሰዓት እንኳን ለስራ በጎ ፈቃደኞቹ ጌትሀብ የተሰኘውን ቀመሮችና መርሃ ግብሮችን ማጋሪያ ቋትን በመጠቀም የተለያዩ መላዎችን ይዘይዳሉ፣ ሀሳባቸውን ይቀባበላሉ። ግባቸው ደግሞ የኢትዮጵያ መንግሥትና ሕዝብ የኮሮና ቫይረስ ወይም ኮቪድ-19ን በተመለከተ ዘመነኝነት የተላበሰ የመረጃ ስርጭት እንዲኖራቸው መደገፍ ነው። እኛ አሁን ምንድነው ነው እየሞከርን ያለ ነው እዚያ ለኢትዮጵያ ሚኒስትር ኦፍ ሄልት እዛ አካባቢ ላሉት ፖሊሲ ሜከሮች ፕሮቫይድ ማድረግ የምንችላቸው ቱሊንግ አሉ ወይ? ዳታውን መሰብሰብ እንዲችሉ በቀላሉ ዳታውን አናላይዝ ማድረግ እንዲችሉ ዳታውን ለሰው ለምሳሌ የተሳሳተ ኢንፎርሜሽን ሰው እንዳይኖረው ስርጭት ለማድረግ ማድረግ የሚቻሉ መንገዶችን መፈለግ ነው። እኛ ስለዚህ ያው ሁሉ ነገር ቴክኖሎጂ አይደል? አሁን ስለዚህ አሁን የምንሞክራቸው ነገሮች ለምሳሌ እንዴት በቀላሉ የጤና ጥበቃ የኢትዮጵያው ጤና ጥበቃ ሚኒስቴር ለህዝቡ እንዴት አድርጎ ትክክለኛ ኢንፎርሜሽን ዲሊቨር ማድረግ ይችላል የሚለውን ነገር ሶልቭ ለማድረግ እየሞከርን ነው። በተለያዩ መንገዶች በኤስኤምኤስ ቢሆን በቫይበር ቢሆን በተራም እነዚህ በተለያዩ መንገዶች ላይ በቀላሉ ከአንድ ቦታ ሆነው ስርጭቱ መስጠት የሚችሉበትን መንገድ እየሞካከር ነው። ሚካኤል እንዳለ ነዋሪነቱ በዩናይትድ ስቴትስ ዋሽንግተን ዲሲ እና አካባቢዋ ነው። የሚኖርባት ሀገርም ከኮሮና ቫይረስ ጦስ አልዳነችም። ትምህርት ቤቶች ተዘግተዋል፣ የስራ ቦታዎች ብዙ ሰራተኞች ከቤት እንዲሰሩ አዘዋል፣ ከተሞች ጸጥ ረጭ ብለዋል። ቫይረሱ የፈጠረውን የስጋት ድባብ ለመረዳት ቀላል ነው። ሚካኤል እንዳለ በዚህ ሰዓት ከሚኖርበት ስፍራ ድንበር የሚሻገር መላ መፈለግን መርጠዋል። ብዙ አመትን ብቆይ ያው ኢትዮጵያዊ ነኝ፣ የኢትዮጵያ አሜሪካዊ ነኝ። እና ሌላው እውነት ግን ለመናገር ዝ ችግሩን አሁን እኛ ኤክስፔሪየንስ ማድረግ ስለጀመርን ነው። የዛሬ ሁለት ሳምንት አሁን ሰው ቢያወራኝ ወይ የዛሬ ሶስት ሳምንት ሰው ቢያወራኝ እንዴት አስቸጋሪ እንደሆነ ብዙ አይገባኝም ነበር። ኢንተሌክቹዋሊ አንደርስታንድ ባረገውም እርግጠኛ አደለሁም ምን ያህል እንደዚህ ኢሞሽናሊ አስቸጋሪ ነው። ለዛም ነው ስራውን ለመጀመር እንደዚ የጀመርኩት እና ያው እኔ ብቻ አለውም ላይክ አይ ሴድ እነዚህ ሁሉ ሰዎች አንድ ላይ የተሰማሩት ሁላችንም አንድ አይነት ቦታ ስላለ ነው። ሁላችን ቤታችን ያለነው ለአንድ ሳምንት ከቤታችን አልወጣንም ምናም። ስለዚህ እንደዚህ አይነት ሰዎች ስለሆነ አንድ ነገር ራስ ስትነካ እንዴት አንዳንድ ሰው ወይ ተሸማቆ አልጋው ይቀመጣል፣ ወይ አንዳንድ ሰው ተነስቶ ሌላ ነገር ይሞክራል። ስለሆ እኛ ሌላ ነገር መስራት ጋር ሚካኤል የተሻለ ሐሳብ ያላቸውን ሰዎች አሁንም እየጋበዘ ነው። በማኅበራዊ ገጾቹ በኩል ከበጎ ፈቃደኞች ጋር ለመገናኘትና ፈጣን እርምጃ ስለሚሹ ሥራዎች ለመምከር ዝግጁ መሆኑንም አክሎ ነግሮኛል። ለአሜሪካ ድምፅ ራዲዮ ሀብታሙ ስዩም፣ ሲልቨር ስፕሪንግ፣ ሜሪላንድ